ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ማንኛቸውም ጊዜ በኢትዮጵያ ሕዝብ ተስፋ ቆርጦ ጥርድ ሊሰጣቸው በጣም ለዴሞክራሲ ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች። ይህም ነበረ። አምባሳደር ሚሞዋርስ የተባለ መጽሐፍ ጽፈዋል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ባል ይችላል። ጠቅላላ የኢትዮጵያን ታሪክ ያልደረሱበት እሳቸው ያልነኩት፣ ያላለፉበት፣ ያልተሳተፉበት ነገር የለም። ለማንኛውም ኢትዮጵያዊ ትልቅ ትምህርት የሚሆኑ መጽሐፍ ጽፈዋል። አንጋፋው የቀድሞ ዲፕሎማትና ጸሐፊ አርፈዋል። በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር እምሩ ዘለቀን ሕይወትና ሥራ ለመዘከር ከተሰናዳ ቅንብር የተወሰደ ነው። የቀደሙት ልጃቸው ወይዘሮ አደይ እምሩ፣ እርሳቸውን ተከትሎ የተሰሙት ደግሞ የረዥም ጊዜ ወዳጃቸው ዶክተር ምስማኩ አስራት ናቸው። አብረውን ያመሻሉ። በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሦስት ተጎራባች የዩናይት ስቴትስ ከተሞች እንደ አውሮፓውያን የዘመን አቆጣጠር ጥቅምት 16 በኢትዮጵያውያኑ ደግሞ ጥቅምት ስድስት ዕለቱ በስሙ መሰየሙ በቅርቡ በተካሄደ አንድ ሥነ ሥርዓት ይፋ ተደርጓል። አዎን እውቁ የኦሊምፒክ ጀግና አትሌት ቀነኒሳ በቀለ ነው። ይህንኑ አጋጣሚ ተከትሎ ወደ ከተማችን ብቅ ባለበት በዚያ ሰሞን ወደ ስቱዲዮችን ጎራ ብሎ በአጭሩ አውግተናል። በሌላው የመጽሔት ቅንብር የአዲስ መስኮት ደግሞ ንጉሴ አክሊሉ ለምሽቱ ዝግጅቱ ከ50 ዓመታት በፊት ወደ ተካሄደው የተማሪ እንቅስቃሴ ታሪክ ይወስደናል እሁድ ጥቅምት 20 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደንን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቆን እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማቀርብላችሁ ሀብታሙ ስዩም ነኝ። በሶማሊያ መዲና ሞጋዲሹ በሁለት መኪኖች ላይ በተጠመደ ቦምብ ጥቃት በትንሹ መቶ ሰዎች እንደተገደሉ ወደ ሶስት መቶ የሚጠጉ ሰዎች ደግሞ ለጉዳት መዳረጋቸውን የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ አስታውቁ። ጥቃቱ የደረሰበትን ስፍራ ዛሬ ሁድ ማለዳ የጎበኙት ፕሬዚደንት ሐሰን በጥቃቱ የቆሰሉትን የሚረዱ ሐኪሞችና የሕክምና ቁሳቁሶችን ዓለም አቀፉ ማኅበረሰብ እንዲልክም ተማጽነዋል። የሀገሪቱ ህዝብ ወደ ሆስፒታሎች በመሄድ ደም እንዲለግስም ጠይቀዋል። በአሁኑ ጥቃትና በሌሎች አልሸባብ በፈጸማቸው ጥቃቶች ምክንያት ብቻቸውን ለቀሩ ሕፃናት ሀገራቸው ነጻ ትምህርት እንደምትሰጥም አክለዋል። ጥቃቱ እንቅስቃሴ ከሚበዛባቸው የከተማዋ ቀጠናዎች መካከል በአንዱ በሚገኘው የሀገሪቱ የትምህርት ሚኒስቴር ላይ ያነጣጠረ ነበረ። ስፍራውን ከመጎብኘታቸው በፊት ፕሬዚደንት ሐሰን በትዊተር ገጻቸው ላይ ባስተላለፉት መልእክት ጥቃቱን የሥነ ምግባር ድሃና ወንጀለኛ በሆነው የአልሸባብ ቡድን በንጹሐን ላይ የተወሰደ ጨካኝና የወንበዴዎች የሽብር ጥቃት ሲሉ አውግዘውታል። የአሁኑ ጥቃት መንግስታቸውና የሀገሪቱ ሕዝብ ጥረቶችን እንደማይቀለብስም አስታውቀዋል። በጥቃቱ ከተገደሉት መካከል ሞሐመድ ኢሴ ኮና የተባለው የሀገሪቱ ጋዜጠኛ ይገኝበታል። የቪኦኤ ሶማሊኛ ቋንቋ ዘጋቢ አብዱል ቃድር ሙሐመድ አብዱልና የሮይተርስ አውታር የፎቶ ጋዜጠኛ ፋይሰል ኦማርም በጥቃቱ ጉዳት ደርሶባቸዋል። የአሜሪካ ድምፅ ከሰራተኞቹ መካከል አንዱ ለጉዳት መዳረጉ እንዳስደነግጠው ገልጾ ሁኔታውን በቅርበት እየተከታተለ እንደሆነና ጋዜጠኛው ከጉዳቱ እስኪያገግም ድጋፉን እንደሚቸርም አስታውቀዋል። የሌሎች የዜና አውታር ባልደረቦችን ጨምሮ በርካታ ሰላማዊ ሰዎች ለሞትና አካል ጉዳት መዳረጋቸውን እንደተገነዘበ በወጣው መግለጫ ላይ የጠቀሰው ተቋሙ የጋዜጠኞቹ ጀብዱና ይበገሬነት ዜና ወዳለበት ስፍራ ሁሉ የሚወስዳቸው ቁርጠኝነት ዘወትር ከአደጋ ጋር እንደሚያጋፍጣቸው አስታውሰዋል። በመግለጫው በዘገባ ላይ ባሉ የቪኦኤ ጋዜጠኞች ላይ አደጋ የጣለውን የአሁኑን ጥቃት ጨምሮ ሁሉን አይነት ሞትና ጉዳት የሚያስከትሉ የጭካኔ ድርጊቶችን እንደሚያወግዝ ተቋሙ አስታውቀዋል። ሞስኮው በተባበሩት መንግስታት ድርጅት አደራዳሪነት ስምምነት ከተደረሰበት ከዩክሬን ወደ ሌሎች ሀገራት እህል የመላኩን ትግበራ ማቋረጧ ተሰምተዋል። ይህ ስምምነት የዓለምን የምግብ ቀውስና ዋጋ ለመቀነስ የሚያስችል ከ9 ሚሊዮን ቶን በላይ እህል ከዩክሬን ወደ ሌሎች ሀገራት እንዲላክ ይፈቅድ ነበረ። የሩሲያ የመከላከያ ሚኒስቴር ሩሲያ በተቆጣጠረችው በክሪሚያ ዳርቻ ጥቁር ባህር በነበሩ መርከቦች ላይ ዩክሬን የድሮን ጥቃት መክፈቷን ለአሁኑ ውሳኔ በምክንያትነት አቅርበዋል። ሩሲያ ጥቃቱ የተፈጸመው ቅዳሜ ዕለት መሆኑን ብትገልጽም ዩክሬን ግን ውንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በወጡት መግለጫ ሩሲያ ስምምነቱን በመጣስ ቀድሞውኑም ራሷ በጀመረችው ጦርነት ውስጥ ምግብን በመሳሪያነት እየተጠቀመች መሆኑን አስታውቀዋል። በዚህ በቀጥታ የሚጎዱት ደግሞ ዝቅተኛና መካከለኛ ገቢ ያላቸው ሀገራት እንዲሁም ዓለም አቀፍ የምግብ ዋጋ እንደሆነ አጣዳፊውን የሰብአዊ ድጋፍ ቀውስን የምግብ ዋስትና ችግርንም እንደሚያባብሰው ገልጸዋል። ብሊንከን የሩሲያ መንግስት ዳግም ወደ ትግበረው እንዲመለስና በመላለም የሚኖሩ ሰዎች ተጠቃሚነታቸውን እንዲቀጥሉ እንዲሰራ አሳስበዋል። የሩሲያ ውሳኔ የተሰማው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ ሩሲያና ዩክሬን እህል ተኮሩን ስምምነት እንዲያድሱ ባሳሰቡ ማግስት ነው። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ እና ባለቤታቸው በትናንት ነው ዕለት በኦታዋ ካናዳ በተደረገው የኢራናውያን የተቃውሞ ሰላማዊ ሰልፍ ላይ አብሮነታቸውን ለማሳየት ተሳትፈዋል። ጠቅላይ ሚኒስትር ጀስቲንና ባለቤታቸው ሶፊ ግሪጎር ትሩዶ የተሳተፉበት የኦታዋ የተቃውሞ ሰልፍ በካናዳ እና በሌሎች አካባቢዎች በትናንት ነው ዕለት ከተደረጉት በርካታ ሰልፎች መካከል አንዱ ነው። ሰልፎቹ በመስከረም ወር በፖሊስ ቁጥጥር ስር እያለች ህይወቱ ያለፈውን የ22 ዓመቷን ወጣት ማሐሳ አሚንን ሞት የሚያወግዝ ናቸው። ማሳ በቁጥጥር ስር የዋለችው ጸጉርሽን በአግባቡ አልሸፈንሽም በሚል ነበረ። የኢራን አብዮት ጥበቃ መሪ ሁሴን ሳላሚ ሰልፈኞች ተጨማሪ የተቃውሞ ሰልፎችን እንዳያደርጉ አስጠንቅቀዋል። የተቃውሞ ሰልፎቹን የተንኮል እቅድ ያላቸው በዋይት ሃውስና በዚዮኒስት አስተዳደሮች የተቀነባበሩ እንደሆነም ተናግረዋል። ኢራናውያን ግን የእሳቸውን ማስጠንቀቂያ ችላ በማለት ቅዳሜ ዕለት ዳግም ወደ ጎዳና ወጥተዋል። በስተመጨረሻም በደቡብ ኮሪያ ሀሎዊን የተሰኘውን በዓል በማክበር ላይ ባሉ ሰዎች መካከል በተፈጠረ የመረጋገጥ አደጋ 150 ሰዎች አልቀዋል። ደቡብ ኮሪያውያን ክስተቱ እንዴት ሊፈጠር እንደቻለ መልስ ለማግኘት ጥረት ጀምረዋል። ትናንት ምሽት በዋና ከተማዋ ሲኦል ኢትዋን ቀጠና በተፈጠረው አደጋ ተጨማሪ 82 ሰዎች መጎዳታቸውን የሀገሪቱ ባለሥልጣናት አስታውቀዋል። ስፍራው ሰኞ ዕለት የሚከበረውን ዓመታዊውን በዓል በማስመልከት በሰዎች ተጨናንቀው እንደነበረ ተነግረዋል። በኮሪያ ታሪክ ብዙ ሰዎች ያለቁበት የመረጋገጥ አደጋ እንደሆንም ተነግረዋል። አድማጮች ለምሽቱ ያዝንላቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ይስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን የእሁድ ጥቅምት ሃያ 2015 ዓ.ም የራዲዮ መጽሔት ልዩ ዝግጅታችን አሁን ጀምሯል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት፣ ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን፣ ይሄ ነው እንግዲህ ፕሪንሲፕላቸው። እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመው ቁጥር ሁልጊዜ ጥፋሎች ተሰብስበን በምንነጋገርበት ጊዜ ሁላችንም በኩልነት እሳቸው ደረጃ ባንደርስም በኩልነት አይተው ሀሳብ ተቀብለው የሚያሸራሽሩ ነበሩ። እኔ በእውነቱ እንደው በሳምንት ሶስት አራት ጊዜ ማታ በስልክ የምንደዋወል እና የምንነጋገር ስለነበረ እጅግ በጣም ማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰውን ያጣ ነው። በጣም ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ፖሊሲ እንደዚህ ዛ ውስጥ በደንብ ተባሪ ነበርኩ። አባባ በብዙ ነገር ከሱ ነው እኔ የወረስኩት። ዴሞክራሲን መሰለግ፣ ኢትዮጵያን ህዝቡ መውደድ፣ አክበር እና ለነሱ መጨነቅ ሊያጋጥመው ችግር መፍትሄ ለመፈለግ መሳተፍ። በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። መጽሐፉን ኤዲት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር እንደዚህ እንደዚህ አይነት ፕሮጀክት ላይ በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር እምሩ ዘለቀን ሕይወትና ስራ የምንዘክርበት ቅንብር ነው። ልጃቸውን ወይዘሮ አደይ እምሩንና የረዥም ዘመን ወዳጃቸውን ዶክተር ምስማኳ አስራትን ጋብዘናል። ስማኮ አስራት በቅድሚያ ለጊዜያችሁ እናመሰግናለን። ዛሬ ያገኘናችሁ የአንጋፋው ዲፕሎማት አምባሳደር እምሩ ዘለቀ ህይወትና ስራ ለማስታወስ የሚደረግ ስለሆነ ከሙያ እስከ ግል ህይወት ምን አይነት ሰው ነበሩ አምባሳደር እምሩ እንጠያይቃቸኋለን። ወይዘሮ አደይ ከእርሶ ብንጀምር እንዴት ያስታውሷቸኋል አባቶን አምባሳደር እምሩን በጣም በጣም ደግ ደግ ሰው ነበረ። በአባትነቱም በጣም በቃ ፍቅር ብቻ ነበረ የሚያሳየን። አንድ ቀን እንደውሉ ተቆጥቶኝ አያውቅም። ሳድግ በልጅነቴ ሁሉ ጊዜ በቃ በምክር እንደዚህ ነበረ። ሁሉ ጥፋትን ሳጠፋ ምስል በምክርና አይዞሽ እያለ ነበረ የሚያጽናናኝ። እና በዚህ በኩል በጣም ቱት ሰው ነበረ። ስንተኛ ልጅ ነው? እኔ የመጀመሪያው ልጃቸው። የመጀመሪያና የመጨረሻ ልጅ ላይ የተለየ አያያዝ አለ ይባላል፣ እሱም ተጨምሮበት ይሆን? አይ፣ አደለም አደለም። እንኳን ለእኔ ለእህት ልጆቹ ሁላችንም አንድ ነበረ። በጣም ብዙ ፍቅር ያለው ሰው ነበረ። የሚያስደስተው አባባል በጣም ብዙ ኢንትሬስት ነበረው የሙዚቃ የመጽሐፍ፣ ቤት መጽሐፍ ብቻ ነበረ ቤታችን። እና አይከለክለንም ነበር የትኛውንም መጽሐፍ ከአንስተን ማንበብ ይችላለን። የትልልቆች ተጻፊ ምናምን እንደፈለጋችው ተማሩ እያለ ሙዚቃ በጣም ያስደስተው ነበር በየዊከንዱ Kasa kasa Cassa, Cassa, ዶክተር ምስማኩ ወደ እርስዎ እንለፍና ከአምባሳደር እምሩ ጋር የነበረዎት እውቀት ለምን ያህል ጊዜ ነው? እንዴት ነው የምትተዋወቁት? አምባሳደር እምሩ የመጨረሻ ፖስታቸው የነበረው ጋና አምባሳደር በነበሩበት ጊዜ ነው የውጭ ጉዳይ የተቀጠርኩት። ስለዚህ በመስሪያ ቤት አብረን አልተገናኘንም እዛ። እሳቸውም ከዛ በኋላ ወደ ግል ስራ ስለሄዱ እኔም ከብዙ አመት በኋላ ወደዚህ ሀገር ስመጣ እዚህ ነው የተዋወቅ ነው፣ አሜሪካ በአካል ያወቅኳቸው። ያሰሳቸው ግን አውቅ ነበር። በፊትም ያሉን ኤምባሲዎች በጣም ጥቂቶች ነበሩ በዛን ጊዜ እና አምባሳደሮችም ሁኔታቸው፣ ታሪካቸው እናውቃለን። እና እዚህ ግን ስንመጣ አንድ ኢትዮጵያን ናሽናል ኮንግሬስ የሚባል ድርጅት ሲቋቋም እዛ ተገናኘን። አብረን እዛ ውስጥ አብረን ስራ ነበር። በጥሩ ደግሞ ኢትዮጵያዊነት የሚባል ነበረ። እዛም አብረን ሞረሽ ወገኔ የሚለማረግ ድርጅት ነበረ፣ እዛም ውስጥ ሁሉ አብረናል። ስለዚህ በቅርብ የተገናኘ ነው በዚህ በዚህ ሁኔታ ነው። መልካም በስራቸው እንዴት ያውቋቸዋል? በወዳጅነት ምን ይመስላሉ? አንዳንድ ጥያቄዎችን እናነሳለን። ወይዘሮ አደይ የሙዚቃ ምርጫቸውን ጨምሮ እንደ አባት የሚያስታውሷቸውን እናንተንም ደግሞ እንደ ልጆች እንዴት ይዟችሁ እንደነበረ ገልጠልናል። እርሶም ለስራ ህይወት ከደረሱ በኋላ በተለያዩ የስራ መስኮች ተሰማርተው ይሰሩ እንደነበር ወላጅ እናቶን ወይዘሮ ማርታ ነሲቡን ባናገርንበት ጊዜ ስለ ልጆቻቸው ሲያስተዋውቁን አስታውሳለሁ በሙያቸው ሲሰሩ የነበረውን እንደው በቅርበት እንደ ልጅ ከታዳጊነት ጊዜ ጀምሮ እስከ አዋቂነት የሙያ ስራቸውን በሀገር ጉዳይ የሚሳተፉበትን ምን ይታዘቡ ነበር በዛ ስረገድ ስረገድ እንዴት ነው አምባሳደር ምሮን የሚያስታውሱት አባባ በጣም አንደኛ ነገር በጣም በእውነት ሁሉ የሚሰራው ነገር ሁሉ ለሀገሩ ነበረ እና ሲያገለግል በሚኒስትርነት በአምባሳደርነት ሁል ጊዜ በጣም ደስ እያለው እና በጣም ብዙ ጥረት እያደረገ ብዙ ነገር እየሞከረ ነበረ። በጣም ዚግ በአማርኛ የትንሽ ትነ በጣም ዴዲኬትድ ነበረ ለስራው እና ፕሮፌሽናል ለመሆን በጣም ጥረት ያደርግ ነበር። ለእኛም ይነግረን ነበረ፣ ያጫውተን ነበረ። አንዳንድ ችግሮች ትንሽ አደግ ካቁ በኋላ በተለይ ዛ ስዊደን በነበረ ጊዜ የተማሪዎች ንቅናቄ ነበር እና እነሱ እየተቀበለ እየመከረ ስንይዛቸው ይሞክር ነበረ የመጡ ወይም በፊት ሲቃወሙ ሲሉ በምክር እና እንደ ነበረ የሚቀበላቸው እና አክሽኒ አን መጨረሻ ላይ በጣም ያከብሩት ነበረ እና ያዳምጡት ነበረ። እና እንደዚህ አይነት ሰው ነበረ አምባሳደር፣ ሀገራቸውን በጣም የሚወዱ ለህዝባቸው የሚቆረቆሩ ለሀገራቸው የሚቀኑ ነበሩ። ብዙዎች እየተናገሩላቸው ነው አሁንም ከህልፈታቸው በኋላ። እንደውም አንድ የውጭ ሀገር ሰው የኢትዮጵያን ጉዳይ የሚከታተል የኢትዮጵያ አያት ብሎ ነው የገለጻቸው። በመጨረሻዎቹ የህይወታቸው ጊዜያት ለሀገራቸው፣ ለህዝባቸው ምን ይመኙ ነበር? ምን ተስፋ ምን ስጋት፣ እንደው የገለጹት ነገር አለ ይናገሩ የነበረው ነገር አለ ሊያካፍሉን የሚችሉት? እሱ ማንኛቸውም ጊዜ በኢትዮጵያ ውስጥ ተስፋ ቆርቶ አያውቅም። በጣም ጎበዝ ህዝብ እድል ቢሰጣት የትናይ የሚደርሱ ጥሩ ህዝብ ነው። እትን ብቻ ነው ያልታደለም አመራር እንጂ በጣም ለዴሞክራሲም በጣም ዝግጁ Możemy mieć no na domu Etiopię, się zachowuje, zachowuje się na Gazie, na Sadamajze, na Słonie, nie Sumy, na na a na ዴሞክራሲ ደግሞ በዴሞክራሲ በጣም ያምን ነበር። እንግዲህ ስለዚህም አንዳንድ ጊዜ ትንሽ ቤት ነው ትንሽ እንደ በጣም በዛ ሞደርን ይሆን ነበረ ለአንዳንዶቹ ባልደረቦቶቹ ጋር እንደሱ ግን እንደሱ ነበረ። እሱ በጣም ኢትዮጵያ ህዝብ ላይ በጣም ከፋ ያለው ሰው ነበረ። አምባሳደር እምሩን የመሰለ አንጋፋ ብዙ ዓመታት የሥራ ሕይወት ከጡረታም በኋላ ያላቆሙ እዚህ በሚኖርበት ዩናይት ስቴትስ በተለያየ ተቋማት ውስጥ ቅድም ዶክተር ምስማኩ እንደገለጹት አብሮቸው ይሠራ እንደነበረ ሰው ለረዥም ጊዜ እንደሠራ ሰው በአገራዊ ጉዳይም ቢሆን እርሳቸው ቀደም ያሉ ናቸውና አብሮቸው የመሥራት እድል በመስሪያ ቤት ደረጃ ባይኖሩትም በኢትዮጵያ ጉዳይ ስሰሩ ምን አይነት ሰው ናቸው? የሚያጨቃጭቁ የሚያነጋግሩ ጉዳዮች ይገጥማሉ። ለአንድ አላማም በቆሙ ሰዎች መካከል እንዴት ነው የሚፈቱት? እንደዚህ አይነት ሀሳቦችን ከእሳቸው ጋር ሲሰራ ምን አይነት መንገድ መከተል ይኖርቦት ነበር? ምን ይመስላል? የሚያስታውሱትን ያጫውቱን ዶክተር ምስማኩ። ያው እንግዲህ ወይዘሮ አይዳ እንዳለችው በጣም ዴሞክራት የሆኑና በጣም በኢትዮጵያ ጉዳይ ላይ ከፍተኛ አስተያየት ያላቸው ሀገሪቱ መበልጸግና በሰላም የሚሄድ ነገር የሚቆረቆሩ ስለነበሩ ወያኔ የዘር ጉዳይ አምጥቶ ሕዝቡን በከፋፈለበት ጊዜ ሞረሽ ወገኔ የሚባል ድርጅት አቋቋሙ። ከሶስት ጓደኞቻቸው ጋራ አንደኛው አምባሳደር አያለማን ደፍሮ፣ አሁን በሕይወት የለም። ሌላው አቶ ሳክሬ ሱም በሕይወት የለም። አራተኛውን የነበርኩ እና በዛ አይነት አንድ አይነት ከጠንካራ የሆነ አቋም አሳይተው ነበር። በተጨማሪ እንደዚሁ በተመሳሳይ ነገር ፕሮፌሰር ጌታቸው ኃይሌ ክተት የሚል እሳቸውን በሕይወት የሉም ባቋቋሙበት ጊዜ እዛም አባል በመሆን የሚያስፈልገውን ሁሉ ሀሳብ በመስጠት በመምራት፣ በማስተባበር በጣም የሚረዱ የነበሩ ትልቅ ሰው ናቸው። እዚህ ላይ መጨመር የምፈልገው አንድ ነገር አለ። በተድምሩ ጀርኒ ሜሞርስ የተባለ መጽሐፍ ጽፈዋል። ያንን መጽሐፍ እንዳስተዋወቅላቸው እኔ ነበር የመረጡት። እጅግ ደስታና ክብር ይሰማኛል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ሊባል ይችላል። የኢትዮጵያን ታሪክ ያልደረሱበት እሳቸው ያልነኩት፣ ያላለፉበት፣ ያልተሳተፉበት ነገር የለም። ከጣሊያን በፊትም ጀምሮ በጣሊያን ጊዜም የነበረውን ሁኔታ ከዛም በኋላ ያለውን ቁልጭ አድርጎ የሚያሳይ ለማንም ኢትዮጵያዊ ትልቅ ትምህርት የሚሆኑ መጽሐፍ ጽፈዋል። ይሄ ትልቁ ሌጋሲያቸው ነው በእውነቱ። ይህንን ለማለት ፈልጋለሁ። ከዚሁ አስከትዬ ወደ ወይዘሮ አዴ ከማለፌ በፊት ዶክተር ምስማኩ መጽሐፋቸውን አንስተዋል። ስለሳቸው ስራዎች ጥናት ስናደርግ ነው የተመለከትኩት። እንዳሉት የህይወት ተሞክሯቸውን በርካታ ጉዳዮችን ይዳስሳል። በእሳቸው ህይወት ውስጥ የሀገርን ጉዳይ የሚያነሳ መጽሐፍ ሆኖ ነው ያገኘሁት። አምባሳደር እምሩ በሚሳተፉባቸው በሚመሯቸውም የማህበረሰብ ድርጅቶች ውስጥ በተለያየ ርዕሰ ጉዳዮች ላይ ትልልቅ ሀሳቦችን በማንሳት ይጽፉም ነበረ። ምናልባት መጽሐፋቸውም ያንን ያንጸባርቅ ከሆነ ይገልጹልናል። በስራ በሚወስዱት ኃላፊነትስ ምንድን ነው? አዘውትሮ እርስ የሚያዩ የተለያዩ ድርጅቶች ውስጥ አብሮ እንደሰራ ሰው ምንድን ነው? እንደው በዝንባሌም በኃላፊነትም እናንተ እሳቸውን የምትመርጡበትና ኃላፊነት የምትሰጡት ዋና መሰረቱ የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት፣ ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንስፓቸው እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመው ቁጥር ሁልጊዜ ይጽፋሉ። ወይም የሚጽፉት በየጊዜው ነው፣ ብዙ ቦታ ላይ ይወጣል። እና ተሰብስበን በምንነጋገርበት ጊዜ ይሄ ነው መመሪያቸው፣ ዴሞክራሲ እንዴት አድርጎ ወደ ሀገሪቱ ሊገባ እንደሚችል፣ እያንዳንዳችን ምን አይነት ተሳትፎ ማድረግ እንደምንችል ያለውን ሁኔታ ነው። እንግዲህ በጣም ፕሪንስፕል ሊሆኑ እና ደግሞ እሳቸው ደረጃ ባንደርስም ሁላችንም በእኩልነት አይተው ሀሳብ ተቀብለው የሚያሸራሽሩ ነበሩ። እኔ በእውነቱ እንደው በጣም ቀርቡኝ። በሳምንት ሶስት አራት ጊዜ ማታ በስልክ የምንደዋወልና የምንነጋገር ያለው ሁኔታ የምንለዋወል ስለነበረ እጅግ በጣም ማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰውን ያጣነው። መልካም ወደ ወይዘሮ አደይ ልሻገር። ወይዘሮ አደይ እንግዲህ እርስ እንደ ልጅ ብቻ ሳይሆን በዚያ ላይም ደግሞ የመጀመሪያ ልጅ በመሆነው የአባቱን ስራ በቅርበት የመከታተል እድል አለዎት ከሚል ነው ይህን ጥያቄ የማነሳው። ሙያዊ ህይወታቸውን በተመለከተ ቀደም ብዬ እንደጠቆምኩት መጽሐፋቸውን ያለፉበትን መንገድ የሚያሳይ ሆኖ ነው የተረዳሁት። ሶስት ስርዓቶችን ተመልክተዋል። ከቀዳማው ኃይለ ሥላሴ ደርግና በስራ አለምን ባይሆኑ ኋላ ላይ የመጣውን ስርዓት የመመልከት በየስርዓቶቹ በኢትዮጵያ ጉዳይ የመሟገት የሚያምኑትን ነገር ማቅረብ እድል የነበራቸው ስለነበሩ እርሶስ ቀደም ብለው ዶክተር ምስማኩ ከገለጹትም አንጻር በመጽሐፋቸው ውስጥም የተካተተ የታሪክ ጉዳይ ላይ ጠንከር ያለው አቋም እንዳላቸው እናያለን። በጽሑፎቻቸው ምንድን ነበር የሚታዘቡት? እርሶ ምናልባት እህቶም የተከተላችሁት መንገድ ካለ ከሳቸው በሙያ ህይወት የወረሳችሁት በጠባይ በአባትነት ካያችሁት በተጨማሪ እኔ በራሴ ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ፖሊሲ እንደዚህ ዛ ውስጥ በደንብ ተማሪ ነበርኩ፣ አባባ እና በብዙ ነገር ከሱ ነው እኔ የወረስኩት፣ ይሄ ዴሞክራሲን መሰለግ ኢትዮጵያን ህዝቡ መውደድ ማክበር እና ለነሱ መጨነቅ ያጋጥመው ችግር ሁሉ መፍትሄ ለመፈለግ መሳተፍ እና እንደሱ ብዙ በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። ትንሿ ዋህቴ ትንሽ ስለነበረች ከኢትዮጵያ ስንወጣ ብዙም ከሱ ጋር ጊዜ አላሳለፈችም እንደኔ። ስለዚህ እሷ እንደኔ ኢንጌጅድ አልሆነችም አባት ስራ በሚሰራው ስራ ጋር እኔ አንዳንድ ጊዜ አንድ ነገር ጸሐፊ ይለኛል ወይም መጻፉን ኤድት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር። እንደዚህ እንደዚህ አይነት ፕሮጀክት ዶክተር ምስማኩ በአንዳንድ ረዘም ያሉ ቃለመጠይቆቻቸው ላይ አምባሳደር አሁን ከልፈታቸው በኋላም እየተከታተልን ስናዳምጥ ኢትዮጵያ ከአገሮች ቀድማ የተከበረች በዓለም የተከበረች ሀገር ነበረች በራሳችን እርስ በርሳችን ስንራኮት ወደኋላ አስቀረናት የሚል ቁጭት ሲናገሩ ሰማለው። ሁልጊዜ በዚህ ጉዳይ ላይ ነው ኢትዮጵያ በናቸራል ሪሶርስስ በዓለም የሚስተካከላት የሌለች ሀገር ህዝቦቿ እና እና ሀርድ ወርኪንግ የሆኑ ሀገሮች ህዝቦች ሲሆኑ ትክክለኛ አይነት ሊደርሺፕ ባለማግኘት በዛ ምክንያት በመሪዎቿ ምክንያት ተጎሳቁላለች የሚል እምነት ነው የነበራቸው እና በዛ መሰረትም ቀደም ሲል የነበረው እሳቸውን ብዙ ያገለገሉበት የንጉሳዊ ስርዓት በነበረበትም ጊዜ ራዲካል ተብለው ትንሽ በዛ አይነት የሚታዩ ግራ ቀደም አድርገው የሚያዩዋቸው ነበሩ፣ በጣም ፕሮግሬሲቭ የሆን አስተያየት ስለነበራቸው በኋላም ደርግ መጥቶ ያን ያህል መከራና ስቃይ ሲያሳይ ያንን በመቃወም ነው እንግዲህ የወጡት። ቀጥሎም ደግሞ በዘር ሀገሩን ሲያከፋፍል በጣም ይበሳጭ ነበር። ነገር ግን ዋና ነገር ለመጥቀስ እንፈልገው ይሄ አይቀጥልም፣ ኢትዮጵያ ኦቨርካም ማድረግ ትችላለች፣ ህዝቡ ኦቨርካም ያደርጋል፣ ይህንንም የሚል ተስፋ ነበራቸው። አሁንም ይህንንም ያለውንም ኦቨርካም ማድረግ ይችላል የሚል እምነት ነበራቸው። በህዝቡ ላይ ከፍተኛ የሆነ እምነትና ብዙ እውቀት አለ። ኢትዮጵያ ውስጥ ያለ የታመቀ እውቀት አለ በህዝቡ ዘንድ ከልቸራል የሆነ ሂስቶሪካል የሆነ እና ማንም ሊያጠፋው የማይችል እና ይዳፈናል እንጂ ይወጣል የሚል ነው። ይሄ እንግዲህ በጣም ፖዚቲቭ የሆነ አስተያየት ነው። ለብዙዎቻችን በጣም ትምህርት ነበር። የዚህ አይነት ተስፋ የነበራቸው ሰው ነበሩ። ወይዘሮ አደይ ወደ እርሶ ልምጣ ደግሞ እድም፣ በተማሪዎች ተቃውሞ ወቅት የተማሪዎችን ተቃውሞ ራሱ ይይዙበት የነበረው እነሱን በማቅረብ በመምከር ቀስ ብለው ይዙ የነበረበትን ይገልጠዋል። ያ ዘመን መቼ ይሆን? የተማሪዎች ተቃውሞ የነበረበትን መገመት ይቻል ይሆናል። የት ነበር ቦታው? ያኔማ ገና የስዊድን አምባሳደር ነበረ፣ ስካንዲኔቪያ በፈረን ሺ ዘጠኝ መቶ ሰባ ሰባ አንድ እንደዚህ አካባቢ መሆኑ ነው። የቀደመው የተማሪዎች ተቃውሞ ነው አሁን እያሉ ያሉት። ያኔ በዩሮፕም ብዙ እንትን ነበረ። ዘጠኝ መቶ ስልሳ ስምንት እና ከዛ በኋላ የተማሪዎች ንቅናቄ ማለት በጣም ተነስተው ነበር። ፈረንሳይ ሀገር፣ ሌላ ሌላ የዩሮፓ ሀገሮች እና የእኛም ተማሪዎች አይ እዛ ውስጥ ገብተው ነው እንደዚህ ይሄን ንቅናቄ ስታይል አድጓቸው ነው መሰለኝ። በፊት እንግዲህ መቃወም ነው ሞናርኪ አንፈልግም ነበረ ነው። እንደሱ እንደሱ አይነት ነበረ ነው። ግን በጣም ስትራክቸር ያለው አይመስለኝ። ይሄ ያሉት ከኢህአፓም፣ ከመኢሶንም ከሌሎችም በፊት የነበረ የተማሪ ተቃውሞ ነው። አሁን አሉላ ወጣት መሆኑን በዚሁ ነቃት ቆንጂት ለእኔ የመጨረሻ ጥያቄ ነው። አንቺም የምታስቢው ካለ አምባሳደር እምሩ ከወጣቶችም ጋር ከኋለኛው ከተከተሉ በተለይ ባለፉት ሀያ ዓመታት እሳቸው ይመሩም መንገድ ያሳዩም በነበረባቸው ዝግጅቶች የአንድ ሰው ህይወትና ስራ ሲታይ ሁሉንም ነገር ማለትም ይፈልጋል እና በጠባያቸው ቅድም ወይዘሮ አዴ እንደገለጹት ሙዚቃ መውደዳቸውን የሚያስቅ ዘና የሚያደርጋቸው እንደሚነሳው እንደሚታየው ሁሉ የሚያስቆጣቸው ነገር ምንድን ነው? ትንሽ የሚያስቆጣቸው በቤተሰብ በሚያውቁት ወይዘሮ አደይ ይነግሩናል። እንደ ወዳጅ ደግሞ አብሯቸው እንደሰራ ሰው ዶክተር መስማኩ፣ ታጋሽና ቅድም እንዳሉት ዲሞክራሲን የሚናፍቅ በምክንያት እንደሚሰራ ሰው የሚያስቆጣቸው ደረጃ የሚያደርሳቸው ነገር ምንድን ነው? እንደው ደጋግሞ የታዘ እኔ የምትምር አባባ እሱ በጣም የሚያንዳንድተ የነበረው ሰው ሲዋሽ ነው። ሁለተኛ ነገር ደግሞ ሰው ምንም ሳያውቅ ጉዳዩን ዝም ብሎ ሲናገር እሱ እሱ ያናድጠው ነበረ እና ከእሱ ጋራ መጠንቀቅ ያስፈልግ ነበር። አረ ወዲያ ምን ማለት ች ነው ምናምን እንዳልባል እና እሱ ነው ትግስት የለውም ነበረ ብለው። ኢግኖረንስ ሰው አውቆ እንደማያውቅ ሲያደርግ በጣም ያናድጠው ነበር። ምን ነበር የሚሉት በጣም እንደሚወዶት እና እንደሚያቀርቦት ነው የነገሩን። የመጀመሪያ ልጅ ኖት? ሌሎቹ እንዳይሰሙ እና እንዳይቀኑ እንጂ ማን ነበር የሚለወት በፍቅር በፍቅር ፓፒ ፓፒ እኔ ፓፒ እኔ ደግሞ እሱንም ፓፒ ነበር የምለው። ስለዚህ ሁለታችን እንደሱ ነበር የምንጠራራው የቤቱ ዶክተርስ፣ ከባህሪያቸው አሁን ወይዘሮ አደይ እንዳሉት የሚያስታውሱት እንደ ጎልቶ የሚታዩት ባህሪያቸው እንዴት ነው? ምን ይነግሩናል? ፈረንጆች እንደሚሉት ኢዳዝኖት ሰፈር ፑልስ የማይረባ ሆኖ ሲገኝ መብረቶችም የተማረም ቢሆን አንድ ሰው ኦንሊ ኤዱኬትድ በት ኦልሶ ለንት የሚል ነገር አላቸው። መማር ብቻ ሳይሆን ማስተዋል ጭም መሆን አለበት በሚል በዛ አንጻር እሳቸው ድግሪ አለኝ ያለኝ እያሉ ነገር ግን ሕይወት ተሞክሮም አለኝ የስራን ተሞክሮ አለኝና እንደዚህ አይነት ማይረባ ስህተቶች ሰዎቹ ሲገቡ በቀላሉ መቀበል ያቅታቸዋል። በጣም ኮስተር ብለው ነው ፍለፊትም ነው ለሰውየውም የሚነግሩት። ፍለፊትም ተቀመጣ እና እኔ ነው በጣም የሚያስነስጠበቸው በጣም ሀቀኛ በጣም ቀጥተኛ በጣም ደግ እና ደግሞ በጣም ፖላይት በጣም ሰው አክባሪ ናቸው። እንደው በብዙ መንገድ የተሟላ ሰው ማለት እሳቸው ናቸው የሚለው ደረጃ ደርሻለሁ። እሳቸውን ባጸደ ገነት ያኖርልን። አሜን አሜን። ቆንጅት እንደ አምባሳደር ምሩ ያለ ዘጠና ሞቹ ገብተዋል አይደል? ወይዘሮ አደይ እድሜያቸው አዎ ዘጠና ዘጠኝ እንድዋል ረጅም እና የተሳካ ብዙ ነገር የሚያደረጉበት እድሜ የኖሩ ያን ለማድረግ የታደሉ ናቸው። ቆንጅት የአንድ ምዕት ዓመት ታሪክ ነው የምናወራው የኢትዮጵያን ታሪክ ስለያዙም ነው ካናዳዊ ወዳጃቸው የኢትዮጵያ አያት ያላቸው እና በቀላሉ የሚያልቅ አይደለም። በሳቸው ዘመን ብዙ ታይቷል። በዚህ ሰዓት እና ጊዜ ግን ይሄን ፕሮግራም ነው የሚከታተሉ። አምባሳደር ምሩ ዘለቀ ማን ነበሩ? ምን ሰርተው አለፉ? አምባሳደር ምሩ እንደ ሰው ምን አይነት ጠባይ ነበራቸው የሚለውን ነው ልጃቸው ወይዘሮ አደይ ምሩና ወዳጃቸው ዶክተር ምስማኩ አስራት ያካፍላችሁን። ቆንጅት ሁለቱንም እንግዶቻችንን አመስግነን እንሰናበት። እጅጉን አድርገን እናመሰግናለን። ወይዘሮ አደይ ትኩስ ሀዘን ነው። ጊዜውን ከቤተሰብ ካለበት የሀዘን ጊዜ ላይ ቀንሰው በዚህ ቃለ መጠይቅ ስለሰጡን እጅጉን አድርገን እናመሰግናለን። እኔም በጣም አመሰግናቸዋለሁ። አባባ እንደማስታወሻ ለዚህ ፕሮግራም ማውጣታችን። ዶክተር መስማቁ አስራት እርሶንም እንዲሁ ከልብ እናመሰግናለን። ለጊዜው ወዳጆን ብዙ ዓመትም ከእርሳቸው ጋር የሰሩትን አምባሳደር ምሩ ዘለቀን ለማስታወስ ስለተገኙ እግዜር ይስጥልን፣ በጣም እናመሰግናለን። በጣም አመሰግናለሁ፣ እግዜር ስጥልን። ለእርሳቸው ለመናገር ለመቻሌ በጣም አመሰግናለሁ። ዘጠና ዘጠኝ ዓመት ዕድሜያቸው የሚበልጠውን ለአገር እና ሕዝብ አገልግሎት የሰሩ በአንድ በኩል ለሕዝባቸው ለማገልገል የታደሉም ናቸው። መጽሐፋቸውን የማገላበጥ እድል ያለው በጣም ብዙ ታሪካቸውን ይመለከታል። ትክክል ነው አሉላ እንግዲህ እንደተረዳ ነው እንደጠየቅ ነው እንግዶቻችንም እንዳሉት እስከ መጨረሻው ለአገር ለሕዝብ ሲጽፉ ሲወያዩ የኖሩ ናቸው እንዳልከውም ሙሉ ህይወት ኖረው ያለፉ ናቸው፣ አምባሳደር ምሩ። አሁን ወደ ቀጣዩ ዝግጅታችን ስናልፍ ደግሞ በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስቱ ተጎራባች የዩናይት ስቴትስ ከተሞች እንደ አውሮፓውያን የቀን አቆጣጠር ጥቅምት 16 በኢትዮጵያውያን የቀን አቆጣጠር ደግሞ ጥቅምት 6 በየአመቱ እለቱ በስሙ መሰየሙ መሰንበቻውን በተካሄደ አንድ ስነ ስርዓት ይፋ ተደርጓል። የምሽቱ እንግዳችን አትሌት ቀነኒሳ በቀለ ቆንጅት ወደ ቢሮአችን በመጣበት ወቅት የእኛ ክፍል ብቻ ሳይሆን ጠቅላላ የአፍሪካ ዋና ክፍል የተለያዩ ቋንቋዎች አገልግሎት የሚሰጡ የስራ ባልደረቦቻችን የክፍሉን ኃላፊን ጨምሮ በተለየ ሞቅ ያለ አቀባበል ነበረ። ከአንዱ ቦታ ወደ ሌላ ሲወሰድ የነበረው ፎቶግራፍ አብረውት ሲነሱ እርግጠኛ ነኝ ሌላም ቦታ ይገጥመዋል። እኛ መስሪያ ቤት መጥቶ ከእኛ ውጭ የሆኑ እንግዲህ ቀነኒሳን የማያውቅ የለም፣ ወይንም ደግሞ ሲሰሙ ያውቁታልና በተለየ ስሜት መሆኑን ለአድማጮችና አጋራ ብዬ ነው። በውይይታችን ስለማይነሳ ልክ ነው አሉላ። እንግዲህ እኔ በግሌ በአካል አግኝቼው አላውቅም ከአሁን ቀደም እና ድንገት ብቅ ሲል የአፍሪካ ክፍል የአፍሪካ ዲቪዥን አለቃ ይዛው ስትመጣ በጣም ሞቅ ባለ አቀባበል ነው ቀነኒሳን የተቀበል ነው። ከሌሎቹ አጎራባች የቋንቋ አገልግሎት ክፍሎች ባልደረቦችም እንደዚሁ እየተሯሯጡ ፎቶግራፍም ለመነሳት ለመተዋወቅም ትልቅ እንቅስቃሴ ነበረ በአካባቢው እና የሞቅ አቀባበል ነው የተደረገለት። አንተ ደግሞ በበለጠ ውጭ ብለህ ለመወያየት እድል አግኝተሃል። ቀና ሁልበል ከክፍላችንም ውጭ በመድረኩም ያን የመሰለ ትዕይንት ታይተዋል። በኢንተርኔት የመከታተል እድል ያገኙ አድማጮች ተመልካቾቻችንም የሚመለከቱት የሚያዩት ይመስለኛል እና አንዳንዴ እንዲህ ሲሆን ደስ ይላል። ጥሩ ስራ የሰሩ ኢትዮጵያውያን ወዲህ ወደ ዩናይት ስቴትስ ጎራ ብለው ደግሞ እንዲህ የተለየ እውቅና ሲያገኙ በጣም ደስ ይላል። በጣም ያስደስታል። አሉላ እንግዲህ እንዳልነው አንተ ነበር ከቀነኒሳን ያወያየውና፣ ወደ ወጋቸው ተወስደን መልካም ቆንጅት አጠር ወዳለው መልሳችንን እንዘልቃለን። አጠር ለማለቱ ምክንያት ነበረ፣ በአማርኛ ክፍል ብቻ ሳይሆን በአፍሪካ ቀንድ የእንግሊዝኛ ፕሮግራሞች ባልደረባችን ጃክሰን አነጋግሮት ከዚያም ደግሞ የኦሮምኛ ክፍል ባልደረባችን ትዕግስት ስርጭታቸው የእነሱ ቀድሞ ተቃርቦ ስለነበር ወዲያው አነጋግራ መሄድ ነበረባት እና በጣም አጭር ስለነበር የቀረው ሰዓት፣ በዛች ሰዓት ሊጠየቁ ወደሚችሉ ነገሮች ማምራት ነበረብኝ። gold medalist, five-time world champion, his continued involvement in sports and inspiration. የሦስት ኦሎምፒክ ሜዳሊያዎች የሶስት ኦሎምፒክ ሜዳሊያዎችና ቁጥራቸው የበዙ ዓለም አቀፍ ውድድሮች ሽልማት ባለቤት ነው። በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስት ዩናይት ስቴትስ ከተሞች ጥቅምት ስድስት በየዓመቱ በስሙ መሰየሙን ሙን መሰንበቻውም በተካሄደ ስነ ስርዓት ይፋ ተደርጓል። አትሌት ቀነኒሳ በቀለ አጠር ላለ ቆይታ ወደ ስቱዲዮ ጋብዘነዋል። ቀነኒሳ በቀለ፣ እንኳን ና መጣ፣ እንኳን ና ቆየ። ለአሜሪካ ድምፅ በአካል ተገኝተህ ከእኛ ጋር ቃለ ምልስ ስታደረግ አሁኑ የመጀመሪያ ይመስለኛል። አዎ በአካል ስቱዲዮ መጥቼ የመጀመሪያ ነው። ግን ከዛ በፊት ያው በየውድድር ቦታ አልፎ አልፎ አገኛለሁ እናገኛለን፣ በሩቅም በስልክ እናገኛለን። አንተ ደግሞ ማሸነፍ አይደክምህም ቶሎ ቶሎ እንድናገኝህ ታደርግ ነበረ። አልፎ አልፎ እንግዲህ ከረጅም ጊዜ በኋላ ምናልባት በሶስት አመት ልዩነት ነው የመጨረሻ ውድድርህን ያደረግከውና ከሱ ብንጀምር በ2019 በአውሮፓውያኑ የቀን አቆጣጠር ነው የሚጠራው የማራቶን ውድድር አድርገሃል። በ2022 ተወዳደርግ መጀመሪያ ሩጫ መቼ ነው የሚቆመው? የመንገዱ ሩጫ የአትሌቲክስ ማለት ነው የህይወቱን ሳይሆን አክቹዋሊ ከ2019 በኋላም ተወዳድሬአለሁ አምናም 2021 ላይ ተወዳድሬ ነበር ግን ሪዛልቱ ብዙም አስደሳች አልነበረም እንጂ በርሊን ላይ ሶስተኛ ወጥቻለሁ። ሴፕቴምበር 25 2021 ማለት ነው። ከዛ በኋላ ቦስተን ላይም እንደዚሁ ስድስተኛ ወጥቻለሁ። እዚሁ በ2021 ነው ከ2019 በኋላ ያው ተወዳድራለሁ። በእርግጥ ጉዳቱ ሶስት አመት ነው። ያው የሚፈልጎ ሪዛልት ላይ መምጣት አልቻልኩም፣ ምክንያቱም እንጁሪ ስለነበረብኝ ያው ሕክምናም ላይ ስለነበርኩ አጫጭር ርቀቶች ዝግጅት ነበረ ሲያደርግ የነበረው በመረተውንና እሱ ደግሞ እንደሚፈለገው ሪዛልቱን ጥሩ አድርጎ ማምጣት አይችልምና ከዛ አንጻር ነው ከጉዳቱ አንጻር ጉዳትም ባይኖር ግን ብዙ አመት ነው ሮት ከው ወጣት ምትሆን አሁንም ገና በጎልማሳው እድሜ ነው ያለው። ግን መቼ ነው ጡረታ የሚወጣው? ከሩጫ ጡረታ ከሩጫ ጡረታ አይወጣም ያው ላይፍ ታይም ስፖርት አስፈላጊ ነው። ምክንያቱም ምናልባት አክቲቭ ሯጭ ላልሆን ይችላለሁ እንጂ ስፖርቱ ከስፖርቱ ከአትሌቲክሱ የሚቋረጥ አይመስለኝም። ግን አክቲቭ ሯጭ ሆኝም የሚሮጠው እንግዲህ ጉልበቴ እስከሚደክም፣ አቅሜ እስከሚችል ማለት ያው ኔቸሩ ራሱ የሆነ ጊዜ በቃ ይላል እና የዛን ቀን ሊሆን ይችላል። ግን በዚህ ቀን ነው ማቆሙ በዚህ ድሜ እንደዚህ ብዬ ራሴን አልገድበ ምክንያቱም ለጭንቅላቴ መስጠትም አልፈልግም። እስከ ቻልኩት ድረስ መሮጥ እፈልጋለሁ። ገና መስራት እፈልጋለሁ። እንግዲህ ቀነኒሳ ሲታሰብ የአምስት ሺ ና የአስር ሺ ሜትር ሪከርዶችህ ትልልቆቹ ስራዎችህ ናቸው። እስከ ሁለት ሺ ሀያ ድረስ አልተነኩም፣ አልተደፈሩም ነበረ ጡረታ እንዳለ እንዳለመውጣት አሁንም በትጋት እንደመሮጥ የተለየ ውጤት ትጠብቃለ እንግዲህ እንደ አትሌት ያው ልባችን ምንጊዜም አይደክምም። ስለዚህ ሀሳቤ ሀሳብ አለኝ ጥሩ ሰዓት ሪከርድም ለመሮጥ እንግዲህ ዋናውንም ካልቻል የቬተራኖቹን እንሰብራለን ሪከርድ ነው እሱም እንደ ሪከርድ ስለሚቆጠር፣ ስለዚህ ሙሉ ሞራል ነው አለኝ እሰራለሁ ጤንነቴ እግዚአብሔር ከባረከልኝ ወደፊትም ጥሩ ውጤት እጠብቃለሁ። ቀነኒሳ እንግዲህ እንዳልከው ረጅም ጊዜ ሮጥ ከሆነ ያህል አሁንም ሩጫ ውስጥ ይሁን እንጂ ከኋላ ለሚከተሉት በምሳሌ በአርአያነት መታየት አይቀርም። በእናንተ እግር ለተከተሉ አንተ ስትጀምር ከነበረበት ሁኔታ ጋር የምታዛምዳቸው ነገሮች አሉ። ምን ትመክራቸዋለህ? የትኞቹ ፈተናዎች እንደው የተለዩ ናቸው ለአንድ አትሌት? እንግዲህ ያው እኔ ምክሬ ሁልጊዜ ያው ብዙ ጊዜ ይናገራለሁ፣ ሰው ለሚፈልገው ነገር አእምሮውን ከገዛ በደንብ ታርጌት አድርጎ ለዛ ምንም ነገር ሳይበግራቸው ምክንያቱም ምንም ነገር ያለ ውጣውረድ የሚገኝ ነገር እንደሌለ አስቀድሞ በጭንቅላቱ ከያዘ ምክንያቱም መልፋት ነው አለበት የሆነ ነገር እንከን ቢገጥሞ አይ የትም አልደርስም ብሎ ራሱን ጭንቅላቱን ማሳመን የለበትም እና ውጣውረዱን ችሎ ተስፋ ሊኖረው ይገባል። ያው አንድ ሰው በተስፋ የሆነ ነገር ሲሰራ ይሄ ነገር አገኛለሁ፣ ይሄም ቦታ ደርሳለሁ፣ ይሄ ነገር ይሳካልኛል ብሎ በተስፋ ነው መስራት አለበት። ግን ጥረት ሁልጊዜ ጥረት ማድረግ አለበት። መስራት አለበት። ይሄ ማለት ደግሞ ውስጡን ደስተኛ መሆን አለበት። ስለሚያገኘው ነገር ሁሉ መደሰት አለበት። ምክንያቱም እግዚአብሔር ጤና ሰጥቶ መስራት እስከቻለ ድረስ ሙሉ ሰው እስከሆነ ድረስ ምንም ነገር ሊገድበው አይችልም። አገኛለሁ ይህን ሰክሰስ አገኛለሁ ይሄን። በቃ ሰው የሆነ ነገር ሲሰራ እኮ ፕላን ኤ፣ ፕላን ቢ፣ ፕላን እንደዚህ ፕላን ያወታል፣ አይደለም? ይሄንን ባልችል ይሄን ማድረግ ይችላል። ግን ይሄንን ነው ታርጌት ብሎ ማሳመን አለበት፣ ደስተኛ መሆን አለበት። ምንም ነገር ተስፋ ከሌለ አንድ ሰው ምን ቤትም ሊደርስ አይችልም። ተስፋ ነው ሁሉ ሁሉ ነገራችንን ሊያሟላለን። ሙሉ ሊያረገ ነው የሚችለው። ምንድን ነው ሚስጥሩ? ለረጅም ጊዜ አሁን አንተ ባለህበት ስሜት ለመቆየት ብዙ ጊዜ መልካም ውጤቶች ሲመጡ የጥሩነታቸውን ያህል ፈተናም ይዘው ይመጣሉ። ሙያ ወይም አትሌቲክስ የሚጠይቀውን ዲስፕሊን መቋቋም ይጠይቃል። ምንድን ነው ሚስጥሩ? ምስጢሩ ያው ጠንክሮ መስራት እና ተስፋ ቅድም እንዳልኩ ተስፋ ማድረግ። ተስፋ ሙሉ ከሆነ አንድ ሰው ምንም ነገር ቻሌንጅ ያደርጋል። ቻሌንጁ ቢገጥሞ ማለፍ ይችላል። ስለዚህ ኦፍኮርስ ጠንክሮ መስራትን ይፈልጋል። ምንም ነገር በቀላሉ መምጣት እንደማይችል ማወቅ አለበት። እያንዳንዱ ደግሞ አልጋ በአልጋ የሚሆነው ነገርም አይኖርም። ምክንያቱም ሁላችንም በችግር አሳልፈናል። ምናልባት አንዳንድ ጊዜ ብዙ ነገሮች የማይገኙበት ቦታ ላይ ልንሆን እንችላለን። ምናልባት ሻይ እንኳን ገዝተን የምንጠጣበትን የምናጣበት ጊዜ ሊኖር ይችላል። አሁን በመጀመሪያ አካባቢ ላይ እኔም የራስን ታሪክ ተመክሮ ሳየው አንድ ቀን እንኳን እጅ ያጥራል ሰው ሻይ እንኳን ገዝቶ መጠጣት የማይችልበትና እስከዛ ድረስ በባዶ እግር እየሮጥን ትሬኒንግ እያደረግን ሙሉ እንኳን የተሟላልን ትጥቅ የለንም። በአንድ ትጥቅ አመቶ ሙሉ የምንሰለጥንበት ጊዜ ነበር እና ከዛ በኋላ ግን እኔ ተስፋዬ ምንድን ነው እንደሚመጣ ዛሬ በአንድ ጫማ ወይ በሁለት ጫማ አመቱን ብሎ ቢሰራ ነገ አስር ሀያ ጫማ እንደማገኝ ያውቃለሁ። ያን ተስፋ ውስጤ ስላለ ማድረግ እንደምችል በራሴ ስለነገርኩ ራስን ስላሳመንኩ ሊያገኘች እያለሁ። ስለዚህ በዛ ነው መስራት ያለበት ሰው ቀነኒሳ ፈጥኖ የሚመጣው ብዙዎች የሚያስታውሱት ለአንተ ዱላውን ያቀበለው አትሌት ሀይሌ ገብረ ስላሴ ነው ተደርጎ የሚታየው የቴዲ አፍሮ እውቅ ዜማ ሁለታችሁን ትረካከቡ ያሳያል። ነገር ግን ከእናንተ የቀደሙ ብዙ ባለድሎች ደግሞ መሰረቱን አንምረውላችኋል። ለአንተ በታሪክ ከኃይሌ ጋ ወዳጅነታችሁም የታወቀ ነው። ሌሎችም ብዙ ወዳጆች፣ የሴቶችም ወንዶች አትሌቶች ብዙ ናቸው። ግን የቱ ጋ ይወስድሃል የተለየ አንተን ወደ አትሌቲክስ ውስጥ ያመጣኝ ነው የምትለው ወይም ደግሞ በተለየ ስሜት የምታስታውሰው የማን ነው? ከቀደሙ አትሌቶች እኔ ያው ከኔ በፊት የነበሩ አትሌቶች ለምሳሌ ከአበበ ብቅላ ብንነሳ፣ የአበበ ብቅላን የነምሩፅን ታሪክ በተለይ የአበበ ብቅላን በትምህርት ቤትም እንማር ነበር። በመጽሐፍ እንደ ካሪኩለም የትምህርታችን እንትን ላይ ተቀምጧል። ገጾች አሉ፣ ምዕራፍ አሉ። በዛ ምዕራፍ ላይ በደንብ ስለተማርኩ ኢንተረስትድ ሆንኩበት ነው። ከዛ በኋላ ደግሞ እነ ሀይሌም ያው ቀጥሎ በሚያስመዘግቡት ውጤት ላይ ያው ሞቲቬት ያደርገን ነበር። እናይ ነበረ። እነሱ የደረሱት ቦታ እነሱ የሰሩትን ታሪክ ለመስራት ያው ያነሳሳን ነበር። እና ኦፍ ኮርስ ሁሉም የራሱ ጊዜውን ተከትሎ የራሱ አስተዋጽኦ አድርጎልናል። ማለት ይሄንን እነሱን በማየት ምንም እንኳን ትልቁ የራሳችን ጥረትም ቢሆን ሞቲቬሽኑ ያው ትልቅ ነው የነሱው። እንግዲህ ከጥቂት ዓመታት በኋላ ከሩጫው ጡረታ ተወጣ ይሆናል፣ ቅድም እንዳልከው ጡረታ የሚወጣም ባይሆን ሁኔታዎች ሲገድቡ ከሩጫ በኋላ ምን ህይወት ይታይሃል? ከሩጫ በኋላ የሚባለው ነገር የለም። ሩጫም እየተሮጥኩ ሪታየርም ባደርግ ከስፖርቱ አድረቅም ያው ስፖርትን እንጆይ ማረግ እፈልጋለሁ። ሁልጊዜ ስፖርት ለጤናም ለው ብዙ ነገር ስለሚያስፈልግ ያው ከዛ መራቅ አልችልም። ግን ከዛ በኋላ የተለያዩ ቢዝነሶች ውስጥ አሁንም ገብቼ ነው አለውት፣ ወደፊትም መግባት ይፈልጋለሁ። ያው በቢዝነሶች ሰክሰስ መሆን እፈልጋለሁ። ልጆቼንም ትልቅ ቦታ እንዲደርሱ ያው ሞቲቬት አድርጌ መርዳት ይፈልጋለሁ። ስለዚህ በዛ ነው። የመጨረሻ ጥያቄ፣ አትሌትም ብትሆን በሩጫም ቢሆን ከሩጫም አንተ ደግሞ ባለብህ ኃላፊነትም በእውቅናህም፣ በህይወትም በሌሎች ሰዎች ህይወት ላይ የተሻለ ነገር ለማድረግ እንደሚሞክር ሰው ምስቅልቅል ያለበት ጊዜ ነው አሁን ያለንበት፣ ኢትዮጵያ ያለችበት ሁኔታ እንደ አትሌት እንደ ሰውም እንደ ኢትዮጵያዊም የሚሰማህ የሚከብድህ ነገር ይኖራል ብዬ ገምታለሁ። ምን ተስፋ ታድርጋለህ ምን ታያለህ? ዛሬ ኢትዮጵያ ካለችበት አጣብቂኝ ተስፋ ወደሚደረግ የተሻለ ቦታ እንድትደርስ እኔ ሁል ጊዜ ያው ሲተኛም ሲነቃም፣ ሁል ጊዜ በስፖርቱ ብቻ ሳይሆን ስለ ሁሉም ነገር ያው ተስፋ ሙሉ ተስፋ አለኝ። ምክንያቱም የሆነ ነገር በነበረበት እንደማይቀጥል ነገ ጥሩ ቀኖች ጥሩ ብራይት ነገሮች እንደሚኖሩ፣ የዛሬ ጨለማ ነገ እንደምትነጋ ይታየኛል። ምክንያቱም በተስፋ ነው መኖር ያለበት። ምንም የምናየው ነገሮች ባያስደስቱም ግን እንደሚሻሻል፣ እንደሚቀየር፣ ወደፊት ጥሩ ነገር እንደሚመጣ ያው በተስፋ ነው መስራት አለበት። ምክንያቱም ይሄ ነገር አለ እንደዚህ ነው ተብሎ ሰው ተስፋ አይቆርጥም። ተስፋ ቆርጦ ወይ ባለበት አይቀመጥም፣ ተኝቶ አይሞትም። ከተስፋ ውጭ ወገንህን፣ ህዝብህን ምን እንዲያደርጉ ትፈልጋለህ? ግራና ቀኝ ያሉት ኦፍኮርስ፣ ሰላም ያው ሁላችንም ያው ከሰላም ነው ልናተርፍ የምንችለው ምክንያቱም የሰው ሞት መስማት የሰው ጉዳት ያው ለማናችንም የሚያስደስተን አይደለም እና ያ ብቆምና፣ ሰላማዊ ህይወት እያንዳንዱ ወገን ሰላማዊ ህይወት ብኖር ደስ የሚለን ነው እንደ ሰው ያው ምናልባት እኔ ወይ ፖለቲከኛ አይደለሁም፣ ስፖርተኛ ነኝ። እንደ አትሌት እንደ ስፖርት ያው እኔ ከኔ የምጠበቅብኝን ስራ ነው የምሰራው። በስፖርቱ ነው ጠንክሬ መስራት ያለብኝ። ለወገኔ መርዳት በምችሎ መርዳት ነው አለብኝ። አቅሜ የምችሎ ነገር ላይ ነው መርዳት ያለብኝ። ከዛ ውጪ ግን እኔ ምንም ብል ምንም ብናገር ያን አንድ ሰው ምንም ሊቀይር አይችልም። ምክንያቱም እያንዳንዱ ሰው ኃላፊነትና ፍላጎት ሊኖር ይገባል። የእያንዳንዱ ሰው ቅንነት ይጠይቃል እያንዳንዱ ነገር። ምክንያቱም አንድ ሰው ብቻውን የሆነ ነገር ሊያመጣ አይችልም። ምንም እንኳን ምንም ቢሆን ማለት ነው። ጂኔስ ማንም ጂኔስ ቢሆን አንድ ሰው ሚሊዮኖችን ምናልባት ሞድፌት ሊያደርግ ይችላል የተለያየ ሀሳብና የተለያየ ፍላጎት ባለበት ሀገር ላይ አንድ ሰው ብቻውን የሆነ ነገር ሊቀይር አይችልም። ተስፋ ብለሃል። ነገ የተሻለ ቀን እንዲሆን እመኛለሁ ብለሃል። ያ ተስፋ የሁላችንም ይመስለኛል። ቀነኒሳ በቀለ፣ ተወዳጅ እብቅ አትሌት፣ እዚህ ስቱዲያችን መጥተህ አጠር ያለችም ቢሆን በአካል የተደረገ ቃለ ምልስ ለማድረግ እድል ስላገኘኝ በጣም ደስ ብሎኛል። በጣም አመሰግናለሁ። እኔም አመሰግናለሁ። በዚህ አጋጣሚ ያው እዚህ ከእናንተ ጋርም እንዲገናኝ ላደረጉኝ የኖቫ ኮኔክሽን በዶክተር ጋሸው ቼርማንነት የሚዘጋጅ የአፍሪካን ራን አለ። ያው ከዛም በተጨማሪ ደግሞ አዋርድ ለአፍሪካኖች ለወጣቶች ሞቲቬት በማድረግ ትልቅ ስራ ለአፍሪካም ለወጣቱም ሞቲቬት ያደረጉት ብሎ ያው ያዘጋጁት አዋርድ አለ። በዛ ላይ ተጋብዤ አዋርድ ለመውሰድ ነው የመጣሁት። እንግዲህ ተቀብያለው። በዚህ አጋጣሚ ያው ኖቫ ኮኔክሽን ቼርማን እና የዚህ ኢቨንት አዘጋጅ በሙሉ ያው ላመሰግን እፈልጋለሁ። በዚህ አጋጣሚ ነው እናንተን የሚያገኘሁትና እንግዲህ ወደፊትም ትልቅ ቦታ ይደርሳል የነሱ ስራ ብዬ እገምታለሁ። በዚህ አጋጣሚ ያው የነሱን ክሬዲት መርሳት እንደሌለብን ስለተሰማኝ ነው። አመሰግናለሁ፣ አመሰግናለሁ። ቆንጂት በታሪክ ማስታወሻው ዘወትር መላል ሰው ራቅ ወዳለ ዘመንና ስፍራ በታሪክ ጎዳና በምናብ የሚያጓጉዘን የራዲዮ መጽሔቱ ንጉሴ ያክልሉ የዛሬው ጥቂት አስርታት የ50 ዓመታት ዕድሜ ብቻ ነው ይለናል። 50 ዓመታት ጊዜው እንዴት ይሮጣል? ማለ እንደሱ ማለት ደግሞ ወደ ሌላ መግቢወስተኝ ቅርብ ነው አደለ? ለመሆኑ ስለምን ይሆን የሚያወጋን ስለዚያ ብዙ ስለተነገረለት ስለተነገረለትና ምናልባትም ገና ብዙ እንደሚነገርለት ስለማያጠራጥረው የተማሪ እንቅስቃሴ ነው የሚያወራን። በርከት ያሉ መጽሐፎች ተጽፈዋል፣ በተለይ ከቅርብ ዓመታት ወዲህ አንዳንዶቹ። እንግዲህ የተማሪ እንቅስቃሴ በተለያየ ደረጃ የተከናወነ የተለያዩ ገጽታዎችም የነበሩት ይመስለኛል። ለሁሉም ስለዚያ ጊዜ ነው የሚያወራው። ቆንጅት፣ መልካም እንግዲህ ንጉሴ የአዲስ አበባው መስኮት እስከሚከፈትለት እየተጠባበቀ ነው። ይኸው የአዲስ አበባ መስኮት ተከፈተ። አድማጮቼ ይህ ዓመት የ1965 66 አብዮት የተቀጣጠለበትን ሃምሳኛ ዓመት መዘከር የምንጀምርበት ዓመት ነው። የዛሬ እንግዳዬ የዛሬ 38 ዓመት የአዲስ አበባ ዩኒቨርሲቲ በሶሲዮሎጂ ትምህርት የተመረቀው ጋዜጠኛ ሰሎሞን በቀለ ነው። የተማሪዎቹን ንቅናቄ ብዙዎቹ መሳፍንትና መኳንንት ሲቃወሙ፣ ንጉሠ ነገሥቱ ግን ከዩኒቨርሲቲው ፕሬዝደንት ከደጃዝማች ካሳ ወልደ ማርያም ጋር በወቅቱ ከነበሩት ሆነው አብረው ሆነው ይደግፉ እንደነበር ፕሮፌሰር እንድሪያስ እሸቴ በአንድ ወቅት ሸገር ለተባለው የሀገር ውስጥ ሬዲዮ በሰጡት መግለጫ አስታውቀው ነበርና ያንን አስመልክቼ እንደው እንዴት ነው ሰለሞን አልኩት። ጋዜጠኛ ሰለሞን በቀለ ፕሮፌሰር እንድሪያስ ያው የዩኒቨርሲቲ አስተማሪም ስለሆነ በልጅነቱ ውጭ ሀገር ስለተላከ ጃኖ ባሉበት ነው የተላከው እና አንዳንዶቹን ነገሮች በይበልጥ ያውቀዋል። እሱ የተማሪዎች እንቅስቃሴም ውስጥ እንደ መሪም ነበረ፣ ከመጀመሪያው አንስቶ ይካፈል ነበረ። በዚህ ምክንያት ብዙዎቹን ነገሮች በኋላም ዩኒቨርሲቲ ስለሆነ ዩኒቨርሲቲ ፕሬዚደንት ስለነበረ ብዙዎቹ ነገሮች ያውቃቸው አስተማማኝ። ይሄ ሲባል ግን ይደግፉት አለ ማለት ብዙ የሚያስቸግሩ ነገሮች አሉ። ለምሳሌ አሁን ሆነን ስናየው አንደኛ ተማሪዎቹ የኮሚኒስት ተንቀሳቃሾች ናቸው። ኮሚኒስት ማለት የንጉሳዊ አገዛዝን የሚያፈርስ ነው። እኔ ልፍረስ ብለው የሚደግፉ አይመስለኝም። እሳቸው ምንድን ነው ያበረታቱናል? የሚለውም በደግ ጎኑ ተመልክተውት ነው። ያንን ጥያቄ ለመመለስ ስንነሳ አገራችንን ወይ እናለማለን፣ ስናለማት የተማሪውም እንቅስቃሴ ይከስማል ከሚል ሊሆን ይችላል። ሊደግፉ የሚያስችል ግን ዞሮ ዞሮ ውረድ ከስልጣን ሲባል ለመደገፍ ያስቸግራል። እነ ራስ እነ ሉሉ ራስ አስራ ተካሳም ይቃወሙ ትልቅ ናቸው። ምክንያቱም አብዮት ከመጣ ኮሚኒዝም ከመጣ እንደሚያጠፋቸው አጣር ሉር ራስ አስራ ተካሳ ደጋግሞ የሚናገሩ ነበረ። አብዮት ሊመጣ ይችላል፣ ያ ደግሞ እኛን የሚያጠፋል የሚል ነገር ሁለት የሶስት ያጠናቅረዋል። ከዛ በፊት አስመራ ነበሩ፣ እሳቸው የኤርትራ ስለነበሩ እና ያው ለማንኛውም እግዚአብሔር ያለው ነገር አልቀረም። ከሁለት አመት በኋላ እሳቸውም የሚያሳዝነው አሁን ወደኋላ ሄድ ብለን ስናየው በደንብ ሳንገነዘባቸው ስህተቶችም ቢኖሩ ከእነ ስህተታቸው የንጉሠ ነገሥቱ በጣም አሁን ስናየው ትንንሽ ነገሮች ናቸው። አሁን ለምሳሌ ወክማ ትንሽ ድርጅት ነው እሳቸው ናቸው ግን ያቋቋት። እስቲ ጋዜጠኛ ሰሎሞን ስለ ወክማ ስለ ወጣቶች ወንዶች ክርስቲያናዊ ማህበር ከለውጡ በፊት ስለነበረው ከዛሬ አምሳ ዓመት በፊት በትንሹ አጫውተን ጠንካራ ድርጅት ነው እና ድርጅት መትከን። ይችላሉ የዘመናዊ ትምህርት ውስጥ መንፈሳዊ ሁሉን ቴዎሎጂ ሁሉም እንዳይቀር ወርክማን ሲተክሉ ከስላሴ ከቅድስት ስላሴ መሬት ቀንጥ ሰው ሰርተው እና አንድን እንትን ተቋም መሬት አስይዘው ማሳለፍ የሚችሉ ናቸው። ትምህርት ቤትን አመሰግናለሁ ጋዜጠኛ ሰሎሞን በቀለ። እዚህ ላይ ላብቃ። አድማጮች ከሶስቱ የቀድሞ የአሜሪካ ድምፅ ባልደረቦቻችን ጋር የጀመርነውን ወግ ጀምረንም በተከታታይ ፕሮግራሞቻችን ያቀረብነውንና ወደ ተቀሩትም ለመውሰድ የያዝነውን የቤተሰብ ወግ ማለታችን ነው። ለዛሬ በልዩ ፕሮግራም ሳቢያ ማስተናገድ ባለመቻላችን ይቅርታ እየጠየቅን ሌላ ቀጠሮ ግን ወስደናል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሽ 3 ሰዓት እስከ 4 ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅታይና አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደህና ደሩ።